በርካታ ዓመታት በአስከፊ የእርስ በርስ ጦርነት ውስጥ አልፋለች። ነፃ ከመውጣቷ በፊት ከ2.5 ሚሊዮን በላይ ነዋሪዎቿን ለጦርነቱ ገብራለች። ደቡብ ሱዳን ነፃ ከወጣች በኋላም ቢሆን ነዋሪዎቿ በጦርነቱ ወላፈን ከመርገፍ አልተረፉም። ባለፉት አራት ዓመታት ብቻ ከ50 ሺህ ያላነሱ ነዋሪዎች ለሞት ተዳርገዋል። አዲሲቱ ሀገር ከሱዳን ስትገነጠል ቀድሞ በነጻነት ናፋቂ ዜጎቿና መገንጠልን ባቀነቀኑ ምዕራባውያን ዘንድ እንደ ትልቅ ስኬት ታይቶ ነበር። ከ19 ወራት በፊት በፕሬዝዳንት ሳልቫኪርና በያኔው ምክትል ፕሬዝደንት የአሁኑ አማጽያን መሪ ሪየክ ማቻር መካከል የተፈጠረው ልዩነት ወደ ተከታዮቻቸው ተዛምቶ በጁባ ጎዳናዎች ፈነዳ። የሁለቱን መሪዎች ነገዶች ዲንካና፣ ኖዌሮችን ኑዌሮችን አቃቃረ። የፕሬዝዳንት ሳልቫኪርና ሪየክ ማቻር አለመግባባትና ጦር መማዘዝ ከ2.25 ሚሊዮን በላይ ደቡብ ሱዳናውያንን ህይወት ማመሳቀሉን በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የአፍሪቃ ህዝብ ግንኙነት ባለሙያ ካሪን ደግሩል ይናገራሉ። ደቡብ ሱዳን ከ2 ሚሊዮን 225ሺህ በላይ ሰዎች በማያባራ ግጭት ከመኖሪያ ቀያቸው ተፈናቅለው 730 ሺህ ሰዎች አገራቸውን ጥለው ተሰደዋል። ብዙዎቹ የደቡብ ሱዳን አጎራባች ወደ ሆኑት ኢትዮጵያ፣ ኬንያ፣ ዩጋንዳ የተሰደዱ ናቸው። 1.5 ሚሊዮን ዜጎች ደግሞ በዚያው በሀገራቸው ከመኖሪያ ቀያቸው ተፈናቅለው በደቡብ ሱዳን የድንበር አካባቢዎች ይገኛሉ። ደቡብ ሱዳናውያን ነፃ የወጡበትን አራተኛ ዓመት ያክብሩ እንጂ ሰላምና እርጋታ እንደጎደለ ነፃነቱም ጣዕም አልባ እንደሆነ አላጡትም። ሲቲዝን የተባለው ጋዜጣ አዘጋጅ ቪክቶር ኪኒዋኒ ለ19 ወራት በዘለቀው የእርስ በርስ ግጭት ምክንያት አራተኛው የነፃነት በዓል ትርጉም ማጣቱን ይናገራል። ብዙ ሰዎች አሁን በጦርነት ውስጥ ያሉትን ጨምሮ ወደ ሱዳን ተመልሰው መሄድ አይፈልጉም። ደቡብ ሱዳን ከካርቱም በመገንጠሏ የሚጸጸት የለም። ይሁንና ደቡብ ሱዳን በጥሩ ሁኔታ ላይ ብትገኝ ኖሮ ከፍተኛ ፈንጠዝያ በኖረ ነበር። ብዙ ሰዎች የሰላም ስምምነት ቢኖር ኖሮ ደስታቸው ከፍተኛ ይሆን ነበር ብለው ያምናሉ። የደቡብ ሱዳን ተፋላሚ ኃይላትን የሚያሸማግለው ኢትዮጵያ፣ ኬንያ እና ኡጋንዳን ያካተተው የምስራቅ አፍሪቃ የልማት በይነ መንግስታት በምህፃሩ ኢጋድ እስካሁን ጠብ ያደረገው ነገር የለም። በድርድሩ በቀጥታም ይሁን በተዘዋዋሪ የሚመለከታቸውና እጃቸውን ያስገቡት አሜሪካ፣ ኖርዌይ፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በሳልቫኪርና ሬክ ማቻር ላይ ጫና ማሳደር ተስኗቸዋል። የተባበሩት መንግስታት ድርጅት ከዚህ ቀደም የአውሮጳ ህብረትና አሜሪካ የጉዞና የሀብት ማዕቀብ በተጣሉባቸው ስድስት የጦር መሪዎች ላይ ድጋሚ ማዕቀብ ጥሏል። ማዕቀቡም ይሁን በአዲስ አበባ ለወራት የዘለቀው የድርድር ሂደት እንስቶችን ከመደፈር ልጆችን ከግዳጅ ውትድርና አልታደጋቸውም። በአገሪቱ ዘላቂ ሰላም ማስፈን ካስፈለገ ተፋላሚ ኃይላቱ ለውሳኔና ድርጊቶቻቸው ተጠያቂ ሊሆኑ ይገባል የሚሉት የደቡብ ሱዳንን ቀውስ የሚከታተሉ ተንታኞች በተለይ ሁለቱን ጉምቱ ባለስልጣናት ዓለም ከሚገባው በላይ ታግሷቸዋል ሲሉ ይተቻሉ። የደቡብ ሱዳን ዘላቂ ሰላም ለ19 ወራት የዘለቀውን ግጭት በመፍታት ብቻ የሚመለስ አይደለም የሚሉት የፖለቲካ ትንታኞች ሀገሪቱ ነፃ ከመውጣቷ በፊት የነበሩት ውስብስብ ችግሮች መፍትሔ እንደሚያሻቸው ይወተውታሉ። ሙስና፣ የፖለቲካ ፓርቲዎች ዝቅጠት፣ በጎሳዎች መካከል ያለው የሻከረ ግንኙነትና ከሱዳን ጋር በነዳጅ ሽያጭ ክፍፍልና የግዛት ይገባኛል ጥያቄ የተፈጠረውን ውጥረት በቀዳሚነት ይጠቅሳሉ። በመንግስትና በገዢው ፓርቲ ውስጥ በተንሰራፋው ሙስና ምክንያት የመሰረተ ልማት፣ ትምህርትና ጤና ስራዎች አልተከወኑም። ወጣት ደቡብ ሱዳናውያን የስራ አጥነትና የኑሮ ውድነት ችግሮች አሉባቸው። ካሪን ደግሩዊልና ተቋማቸው የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን መፍትሄ ያጣው ቀውስ አሁንም ዜጎችን ለስደት መዳረጉን ይቀጥላል የሚል ስጋት ገብቷቸዋል። እንደ አለመታደል ሆኖ ግጭቱን ለመፍታት የሚደረገው ጥረት ሲመክን ተመልክተናል። የሰብአዊ ቀብስም አስከፊ እየሆነ ነው። አሁንም የመኖሪያ ቀያቸውን ጥለው ወደ ጎረቤት ሀገሮች የሚሰደዱ ደቡብ ሱዳናውያን ቁጥር እየጨመረ ነው። በመጪዎቹ ጊዜያትም ይህ ቁጥር ይጨምራል የሚል ስጋት አለን። ከፍተኛ ቁጥር ያለው ስደተኛ ለመቀበል ራሳችንን እያዘጋጀን ነው። በኢትዮጵያና በኬንያ የስደተኞች መጠለያ ጣቢያዎችን እያዘጋጀን ነው። ተፋላሚ ኃይላቱ አሁን በናይል ወንዝ ግራና ቀኝ ተፋጠዋል። አንዳቸው ወደ ሌላው የሞርታር ጥይቶችን ያስወነጭፋሉ። ደቡብ ሱዳን ነጻነቷን ከተቀዳጀች አራት ዓመታትን አስቆጥራለች።